ነገ በአዲስ አበባ ከተማ ዲሞክራሲን እናበርታ በሚል ቃል በሚካሄድ ግዙፍ የድጋፍ ሰልፍ ላይ ቁጥሩ እጅግ ከፍተኛ የሆነ ሕዝብ እንደሚገኝ አስተባባሪ ኮሚቴው አስታውቋል። የመንግሥት የጸጥታ ኃይሎች ተግባራቸውን የሚያከናውኑ ቢሆኑም ሕዝቡ የራሱን ደህንነትና ሰላም እንዲያስከብር አስተባባሪ ኮሚቴው ከወዲሁ ጠይቋል። መለስካቸውማ ለአመታት እጅግ ብዙ የህዝብ ትዕይንቶችን ሲያስተናግድ የኖረው መስቀል አደባባይ ዛሬ ከኩለ ቀን ጀምሮ የተለየ ድባብ ይታይበታል። ለነገው ግዙፍ ሰልፍ የተለያዩ ዝግጅቶች እየተደረጉ ይገኛሉ። የጠቅላይ ሚኒስትሩን ምስሎች የያዙ ቲሸርቶች እዚህም እዚያም ይሸጣሉ። ከምስሎቹ ጋርም ልዩ ልዩ መፈክሮች ይንበባሉ። ከጎንህ ነን፣ የመደመር ቀንና የመሳሰሉት እነዚህን ቲሸርቶች ያስጌጡ መፈክሮች ናቸው። ቁጥራቸው በርከት ያሉ የመገናኛ ብዙሃን ባለሙያዎች ይህንን የተለየ ቀን ዋዜማ ለታሪክ ለማስቀረት የድምፅና የምስል መቅረጫ መሣሪያዎቻቸውን ይዘው የአስተባባሪ ኮሚቴውን ጋዜጣዊ መግለጫ እየጠበቁ ናቸው። እነዘንድሮው የኢትዮጵያ ፖለቲካ ሁሉ ልዩ የሆነው የሰኔ ዝናብ መጣሁ እያለ ማስፈራራት ይዟል። ወዲያውም የድጋፍ ሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገላልቻ የሰልፉን ምክንያት እንዲህ ገልጸውታል። በነገ ያለውን ለውጥ እንደግፍ ግፍ ዲሞክራሲን እናበርታ በሚለው ሞቶ ታላቅ ሰላማዊ ሰልፍ ጠርተናል። ይሄ ሰላማዊ ሰልፍ የማንም ሳይሆን የኢትዮጵያውያን ሰልፍ የምዝጋና ቀን ሁላችንም ያለ ሃይማኖት፣ ያለ ፖለቲካ ልዩነት፣ ያለ አስተሳሰብ ልዩነት በጋራ ሆነን እስካሁን ድረስ አገራችን ኢትዮጵያ ከቅርብ ጊዜ ወዲህ የነበረችበትን ሁኔታ እናውቃለን። ዛሬ ደግሞ ከዛ ሁሉ ስጋት ተመልሰን በነጻነት በፍትህ እና በዲሞክራሲ ጎዳና ላይ ገብተናል። አቶ ጉደት አክለውም ነገ መሆን ይኖርበታል ያሉት እና ተስፋቸውን ተናግረዋል። ኢትዮጵያውያን በሙሉ በጋራ በአንድነት ኢትዮጵያዊ መንፈስ ኢትዮጵያዊ ስሜትን እና ብቻና ብቻን ለመግለጽ እዚህ እንገኛለን ብለን ተስማምተናል። ከተለያዩ ቦታ ተስፋ ሰጪ ማረጃዎች እየደረሱን ነው። ስለሆነም በነገው ዕለት በሰላም በፍቅር የምናሳልፍበት ቀን ይሆናል ብለን ተስፋ እናደርጋለን። ሌላው የአስተባባሪ ኮሚቴው አባል አቶ ስዩም በአምቦ ዩኒቨርሲቲ በወልቂጤ ቅጽር ግቢ መምህርና የታወቁ የኢንተርኔት አምደኛ ናቸው። እሳቸው ያተኩሩት ይህ ነገ በመስቀል አደባባይ ድጋፉን ለመግለጽ ይመጣል ተብሎ የሚጠበቀው ከሁለት እስከ አራት ሚሊዮን የሚደርስ ህዝብ ደህንነቱንና ሰላሙን ለመጠበቅ ምን ማድረግ እንዳለበት ነበረ። ብዙ አይነት ነገሮች ሊከሰቱ ይችላሉ። በዋናነት ትኩረት ሰጥተን ያስቀመጥነው ነገር እያንዳንዱ ወደዚህ የሚመጣ ተሳታፊ ማህበረሰብ የራሱን ሰላም ማስከበር መቻል አለበት። ከዛ አልፎ እኛ ያሰማራናቸው ሰዎች አሉ፣ ከ1500 እስከ 2000 የሚሆኑ ከእነሱ ጋር መተባበር መቻል አለባቸው። ከዛም አልፎ ደግሞ የጸጥታ ኃይሎች አሉ፤ የኦሮሚያ አለ፣ የፌዴራል አለ፣ የአዲስ አበባ ከተማ አለ ከነዚህ ጸጥታ ኃይሎች ጋራ መተባበር መቻል አለባቸው። በቅንጅት ነው የሚሰራው። ከምንም በላይ ግን ዜጎች በራሳቸው ደህንነታቸው ማስከበር መቻል አለባቸው። የተለየ እንቅስቃሴ ሲኖር ከጸጥታ ኃይሎችና ከአስተባሮች ጋራ ተነጋግረው ነገሮችን በቀላሉ መፍትሄ የሚያገኙበት ነገር መመቻቸት አለበት። ከአስተባባሪ ኮሚቴው አባላት አንዱ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አባል የነበረው ንቁ የፖለቲካ ተሳታፊ ስንታየው ቸኮል ስለነገው የድጋፍ ሰልፍ ይህንን ብሎ ነበረ። በኢትዮጵያ ፖለቲካ ውስጥ አዲስ የሆነ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሐሳቦች መደገፍ መቻል አለብን። እነዚህ ገንቢ ሐሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል ነው። በጣም በሚገርም ሁኔታ በኢትዮጵያ ታሪክ ውስጥ ይሄ ሰልፍ ከአስራ ሦስት ዓመት በኋላ ለመጀመሪያ ጊዜ ክስተት የሆነ ሰልፍ ነው ተብሎ ይጠበቃል። ይሄ ሰልፍ የወለደው ህዝብ ነው የወለደው የሚጨርሰውም ህዝብ ነው። ያለ መንግስት ትእዛዝ ወይም ያለ ፓርቲ ትእዛዝ ለመንግስት የድጋፍ ሰልፍ ህዝብ ይወጣል ተብሎ ሲነገርና የዝግጅቱ ዋዜማ እንዲህ በአደባባይ ሲጧጧፍ በኢትዮጵያ ታሪክ ይህ የመጀመሪያው ሳይሆን አይቀርም በብዙዎቹ አስተያየት። ለማንኛውም ዛሬ በማኅበራዊ መገናኛ ብዙሀን አንድ ቀል ቢጤ ግጥም ወጥቷል፣ ወይ አዲስ አበባ ወይ አራዳ ወይ አገር ሲረጋጋ ሰልፍ አማረሽ ወይ የሚል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።